ሳን ለፍልሰተ ሥጋኪ ወለተ ንጉስ ይሁዳ ወለተ ሌዊ ሁሁ ዛብተ ክነቱ አገዳ ማርያም ንግል ምእስት ዘምጽ ይረዳ በጽሒፍ እየፈጽሞ ለስፋት እንግዳ መኳና በቅድሜ ስፋ መድረሰ ሌዳ